Oh የአማራ ክልል ተወላጅ የሆኑ አርሶአደሮችን በህገወጥ መንገድ በማፈናቀል የተጠረጠሩ ሰላሳ አምስት የቤንሻንጉል ጉሙዝ ክልል አመራሮች ከኃላፊነታቸው መነሳታቸውን የፌዴራል ጉዳዮች ሚኒስትር አስታወቁ። ሚኒስትሩ ዶክተር ሽፈራው ተክለማርያም ለህዝብ ተወካዮች ምክር ቤት እንዳስታወቁት ከኃላፊነት ከተነሱት መካከል አስራ ሁለቱ በቁጥጥር ስር ውለዋል። እስክንድር ፍሬው ተከታዩን ዘገባ አልኳል። የፌዴራል ጉዳዮች ሚኒስትር ዶክተር ሽፈራው ተክለማርያም በመጋቤት 2005 ዓ ም ከቤንሻንጉል ጉሙዝ ክልል ስለተፈናቀሉ የአማራ ክልል ተወላጆች የተናገሩት የመስሪያ ቤታቸውን የዘጠኝ ወራት አፈጻጸም ሪፖርት ለፓርላማው ባቀረቡበት ወቅት ነው። በዚሁ ወር ከክልሉ የተፈናቀሩ የአማራ ክልል ተወላጆች 3248 መሆናቸውን ነው ሚኒስትሩ የጠቀሱት። ከእነዚህ ውስጥም 2412 የሚሆኑት ወደ ነበሩበት ቦታ ተመልሰዋል ባይ ናቸው። 836ቱ ደግሞ ቀደም ሲል ወደነበሩበትና በአማራ ክልል ወደሚገኝ ቀያቸው ሄደዋል ነው ያሉት። ወደ ቤንሻንጉል ጉሙስ ክልል ለተመለሱ ተፈናቃዮች ንብረት የማስመለስ ስራ እየተሰራ መሆኑንም ጠቁመዋል። አርሶ አደሮቹን የማፈናቀል ተግባር የፈጸሙ 35 ተጠርጣሪ አመራሮች ከኃላፊነታቸው እንዲነሱና በህግ እንዲጠየቁ ተደርጓል ሲሉም ተናግረዋል። ከእነዚህ ውስጥ ደግሞ በቂ መረጃና ማስረጃ የተገኘባቸው አስራ ሁለት አመራሮች በቁጥጥር ስር መዋላቸውን ገልጸዋል። ችግሮቹ ዳግመኛ እንዳይከሰቱም የሁለቱ ክልሎች መንግስታትና የፌዴራሉ መንግስት በጋራ እየሰሩ መሆኑን አስረድተዋል። ተፈናቃዮቹን አስመልክቶ በመንግስት የሚቀርቡትን መረጃዎች የማይቀበሉት በሀገሪቱ የሚገኙ ተቃዋሚ ፓርቲዎች የተለያዩ አስፈጻሚ አካላትን በፍርድ ቤት ለመጠየቅ በዝግጅት ላይ መሆናቸው ይታወሳል። በተለይ የመላው ኢትዮጵያ አንድነት ድርጅት መኢአድና ሰማያዊ ፓርቲ ራሱን የፌዴራል ጉዳዮች ሚኒስቴርን ጨምሮ በተዋረድ የሚገኙ መስሪያ ቤቶችን ለመክሰስ ጠበቃ መግዛታቸውን አስታውቀዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።